ኢህአዴግ ስራ አስፈጻሚ ኮሚቴ በአገሪቱ ወቅታዊ ሁኔታ እየተካሄደ ባለው ለውጥና በሕግ የበላይነት መከበር ላይ እየተወያየ መሆኑ ተገለጠ። ከሰላሳ ስድስቱ የኢህአዴግ ስራ አስፈጻሚ ኮሚቴ አባላት አንዱና በግንባሩ ጽህፈት ቤት የፖለቲካ ፓርቲዎች የሲቪክ ማህበራትና የአጋር ድርጅቶች አስተባባሪ አቶ ፍቃዱ ተሰማ ማምሻውን ለአሜሪካ ድምፅ እንዳስረዱት በተጠቀሱት ርዕሶችና በሌሎች የተያያዙ ጉዳዮች ላይ ነጻና ግልጽ ውይይት በመካሄድ ላይ ነው። አቶ ፍቃዱን ያነጋገረው እስክንድር ፌው ነው። ከአዲስ አበባ የስብሰባውን አጀንዳ አቶ ፍቃዱ በሚያብራሩበት ይጀምራሉ። የኢህአዴግ ስራ አስፈጻሚ ኮሚቴ በአሁኑ ሰዓት እየተወያየ ያለው በመደበኛ ስብሰባ ማለት ነው። አጠቃላይ የሀገሪቱ ተጨባጭ ሁኔታ ወቅታዊ ሁኔታ ነው ነው የሚወያየው ይህም ሲባል እንግዲህ በሶስት ተከፍሎ የሚታይ ነው። የመጀመሪያው በለውጡ ሀገራዊ ለውጡ በአጠቃላይ የመጣው በምን ደረጃ ላይ ይገኛል የሚለውን የመጡ ለውጦችን እስካሁን ቆጥሮ መግባባት ላይ መድረስ ነው። በተለይ ከዲሞክራሲ መስፋት አኳያ የተወሰዱ እርምጃዎች አሉ። ይህ በህብረተሰቡ እና በአጠቃላይ ህብረተሰብ ደረጃ ተስፋን የጫሩ አሉ። እንዲሁም የተወሰዱ የኢኮኖሚ ሪፎርሞች አሉ። የውጭ ግንኙነት እና ዲፕሎማሲ ስራዎቻችን ላይ በተለይ ለሁለት አስርት ዓመታት ቆይተ ነበረው የኢትዮ ኤርትራ ሞት አልባው ጦርነት የሚባለው ሰላምና መረጋጋትን ለማምጣት ትርጉም ያላቸው ነገሮች የተወሰዱበት ሁኔታ አለ። በአጠቃላይ የሀገራዊ ክብር እና አጠቃላይ የአንድነት እና ጠንክሮ የመውጣት ጥፋቶች ናቸው ተብሎ ሊወሰዱ ይችላሉ። ስለዚህ እነዚህ ለውጦችን በሚገባ ስራ አሰልጣኙ በመደረጃ ላይ ናቸው የሚለ በመገምገም እንደ ተግራሮት እያጋጠሙ ያሉ የህግ በላይነት፣ የስርዓት አልበኝነት፣ ጽንፈኝነት፣ የተደራጀ ሌብነት እና ሰባኪ ጋር ታይዘው ባለፈው ጊዜ የተከሰቱ ነገሮች መንግስት ለማረም ድርጅቱ ያስቀመጠው አቅጣጫ መሰረት ለማረም የተሄደባቸው እርቀቶች ምን ጠንካራ ደካማ ጎኖች አሉ የሚሉ ጉዳዮችን በሁለተኛ ደረጃ የሚያ ይሆናል። በተለይ ከፖለቲካ ፓርቲዎቹ ኢህአዴግን ከመሰረቱ ድርጅቶች ጋርም ተያይዞ ያሉ ጠራጠሮች እና ዲሞክራሲያዊ ማዕከላዊነት ጋር ተያይዞ እዛም እዚህም የሚታዩ ነገሮች በአራቱ የግንባሩ አባል ድርጅቶች መካከል ማለት ነው፣ መካከል ያሉ የአመራር አንድነት የሚሸረሽሩ መጠራጠር የሚፈጥሩ ነገሮችን እና ውስጥ ድርጅት ስራችን የሚመስለን የሚለውን ነገሮች በዝርዝር በግልጽ እና ምስለት ባለው አላፊነት ባለው መልኩ መዋየት ና ማረም የሚቻልበትን አንድነት ተጠናክሮ መውጣት የሚቻልበትን አቅጣጫ ማስቀመጥ ነው። በሶስተኛ ደረጃ ከዚህ በመነሳት በጠንካራ እና በደካማ ጎኖቹ ላይ ትልቅ ግምገማ ከተደረገ በኋላ ቀጣይ አቅጣጫዎች ላይ ማለት ነው በተለይ የህግ በላይነት በምንም አይነት መልኩ የህግ በላይነት ለድርድር መቅረብ የሌለበት ሰላም እና መረጋጋት የፍትህን ማንገስ እነዚህ እነዚህ ጉዳዮች ተጠናክሮ የሚቀጥሉበት ሁኔታ የማይቀለበስበት ደረጃ ለማውጣት እና የህዝቡን ተስፋ ወደ ተሻለ ደረጃ ለማድረስ የሚቻልበት የድርጅቱ አጠቃላይ በአባል ድርጅቶች መካከል ያለው ችግሮች በመቅረፍ ከፕሮግራም በመለስ ያሉ የአፈጻጸም እና የአረዳድ አንዳንድ ችግሮች እንዳሉ ይታወቃል። እነዚህ ነገሮችን በማረም ጠንክሮ የሚወጣበትን አቅጣጫ ማስቀመጥ ነው በዚህ ዙሪያ ነው ውይይት የተደረገ ያለው በዚህ ይሄ ወደ ማጠቃለሉ አካባቢ ስለሆነ በሚጠቃለልበት ጊዜ እራሱን አስችሎ ተሟላ መረጃ ላይ ይሰጣል እስካሁን የተደረጉ ግምገማዎች እየተደረጉ ያሉ ውይይቶች በጣም ዲሞክራሲያዊ ነጻ ግልጽ የሆነ ሁሉም የሚሰማውን ሀሳብ እንዴት ሀገርና ህዝብን እንዴት የድርጅታን እንደተናጠናክረን የተጀመረው ለውጥ ተቋማዊ እና ወደ ማይቀለበስ ደረጃ እናወጣለን የሚል በኃላፊነት ስሜት ሀገር እና ህዝብን ማዕከል አድርገው የማየት ነው። ያው ኢህአዴግ የቆየ ልምድ አለው። እንደዚህ አይነት ነገሮች እና ችግሮች በተለያየ ጊዜ ሲያጋጥመሉ፣ እነዚህም ደግሞ በኃላፊነት በተሞላው ሁኔታ በዝርዝር ገምግመው የሚፈታበት የቆየና የካበት ልምድ ስላለው በዚህ አግባብ እየተሄደ ያለ ውይይት ነው ማለት ነው። አቶ ፈቃዱ፣ ውሳኔዎች የሚተላለፉት በድምፅ ብልጫ ነው በእንደዚህ አይነት የስራ አስፈጻሚ ኮሚቴ ስብሰባዎች? ምክንያቱም በተለይ ከቅርብ ጊዜ ወዲህ የግንባሩ አባል ድርጅቶች ራሳቸው በእንደዚህ አይነት ስብሰባዎች የተወሰኑ ውሳኔዎችን በተመለከተ አንድ ወጥ አረዳድ እንደሌላቸው ከሚሰጧቸው መግለጫዎች ማየት ተችሏል። ይህ ርዕስ ራሱ ተነስቷል ወይ? ይህ በአጠቃላይ እነሳሉ ውስጣዊ ጥንካሬያችን ምን ይመስላል? እንደገና ደግሞ በውስጥ ልዩነት ሊፈጥሩ የሚችሉ የሚመስሉ ነገሮች ምን ይመስላሉ? አንድነታችን አጠናክረን ከመሄድ አኳያ ምን ይመስላል? በእያንዳንዱ ነጥብ ላይ ያለና አረዳድ ምን ይመስላል? የሚሉ ነገሮች በዝርዝር ነው። የማይነሱ ነገር የለም። ሁሉ ነገር ተነስተው በደንብ ነው የሚታየው። ያው በአብዛኛው ጊዜ የኢህአዴግ ስራ አስፈጻሚ በኮንሰንሳስ ነው። በአብዛኛው ነገር በጋራ በመግባባት የሚካሄድበት ነው የሚታዩ ዲሞክራሲያዊ ነው ልዩነት በልዩነት መውጣት አሰጅ የሚያስጨንቅ ምናምን አይነት ነገር አይደለም። ግን ዲሞክራሲያዊ እና በድምጽ ብልጫ ነው። እስካሁን ባለው በአጠቃላይ በውይይታችን በኮንሰንሰስ ነው፣ እያንዳንዱ ነጥቦች ላይ በብስለት ተወያይተው የሚተላለፈው እና ያልካቸው ነገሮችም ወደፊት መታረም ያለባቸው ነገሮች እንዴት ዝታይቷል ብሎ መውሰድ ይቻላል። የመጨረሻ ጥያቄ አደርገዋለሁ። አቶ ፈቃዱ የህግ የበላይነት የሚል ነገር አንስተዋል ቅድም ሲያብራሩ ከዚህ ከህግ የበላይነት ጋር በተያያዘ በወንጀል በመጠርጠራቸው ምክንያት በስራ አስፈጻሚ ኮሚቴ ውስጥ በስብሰባ ላይ የማይሳተፉ አባል እንዳሉ እየተገለጸ ነው። ይህ እውነት ነው? ይሄ እንግዲህ የግለሰብ ጉዳይ አይደለም። እዚህ የሚታየው አጠቃላይ ማቀፉ ነው። የሚታየው አጠቃላይ ኢሹ ላይ ነው የሚወያየው። የኢህአዴግ ስራ አስፈጻሚ ደረጃ፣ በዚህ ደረጃ የሚደረግ ውይይት የግለሰብ ወይ የኢቨንት አይነት ውይይት አይደለም። ኢሹ ነው የአገር አጠቃላይ ሁኔታ፣ የድርጅት አጠቃላይ ሁኔታ፣ አጠቃላይ ሀገራዊ ለውጥ ያሉ ነገሮች ጠንካራ ነቃ ጎኖች ዋቴቨር ያሉ ነገሮች ምን ይመስላሉ የሚል ነው የሚታዩት እንጂ ስለ ግለሰቦች ማንሳት ማውረድ እና ስለ ግለሰቦች አይደለም ሚሹ የሚዋየው ና በወሳኝ መልኩ በአጠቃላይ በሀገራዊ ጉዳዮች ላይ ነው የሚደረጉ ሌሎች ነገሮች በዚህ ውስጥ የሚካተቱ ይሆናሉ ማለት ነው። በጣም አመሰግናለሁ ስለ ጊዜዎት፣ አቶ ፈቃዱ ተሰማ የኢህአዴግ ስራ አስፈጻሚ ኮሚቴ አባል እንደዚሁም በኢህአዴግ ምክር ቤት ጽህፈት ቤት የፖለቲካ ፓርቲዎች የአጋር ድርጅቶችና የሲቪክ ማህበራት አስተባባሪ። አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ።